ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በዛሬው የጋቢና ጉዟችን አስቀድመን ወደ ኬንያ እናምራለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው 137 ሕገ ወጥ የኢትዮጵያውያን ፍልሰተኞች ላይ ትላንት ከሰዓት ብይን ሰጥቷል። በፍርዱም እያንዳንዳቸው 300 የአሜሪካን ዶላር ወይም የስድስት ወር እስራት ተላልፎባቸዋል። የኢትዮጵያ ኤምባሲ መረጃ እንደሌለው ገልጿል። ባለፈው አርባ ሰዎች ነበሩ ካየል የፖሊስ ስቴሽን ከዛ እሱ ወደ ሀገርቤት እንዲመለሱ አድርገናል። እምህ አሁን ኤግዛክት የምትላቸው ይሄ መቶ ሰላሳ ቁጥር ተይዟል፣ ፍርድ ቤት ቀርቧል የምትለው እኔ እንደኔ እንደ ራሴ የማቀው ነገር የለኝም። እንደኔ በሌላ ዜና በኢትዮጵያ አዲስ የእህል ምርት መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ የገብስ ዋጋ ደግሞ የ100 ብር ጭማሪ ታይቶበታል። ተጨማሪ ዘገባ አለን። በአሜሪካው የበጎ አድራጎት ድርጅት ዩኤስኤአይዲ የገንዘብ እርዳታ ትምህርት ተኮር የሆኑ በኢትዮጵያ ስምንት ቋንቋዎች የተሰሩ ተከታታይ የቴሌቪዥን ስራዎች ዛሬ ተመርቋል። ህብረተሰቡ ደግሞ እንዴት ለልጆቹ ማንበብ እንዳለበት የመምህር ስራ ብቻ ሲሆን ነው ድርሻ እንደሆነ የሚያሳዩ ፐብሊክ ሰርቪስ አናውንስመንት የሚባሉ ለህዝብ የተዘጋጁ መልእክታዊ ቪዲዮዎችን ተዘጋጅተዋል። እንዴት ነሽ እመት በግ በቤተሰቦች ውስጥ ደህና ናቸው? በ እመት በግ ይህ የሚከተለኝ ነገር ምን እንደሆነ ታውቂያለሽ? በ አዘጋጇን ብሩክታዊ ጥጋቡን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኬንያ ምርጫ በተመለከተ ሶስት አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረጅሙ የምርጫ ወቅት መራዘሙ ተገለጸ። በዚሁም መሠረት የመብት ተሟጋቾች፣ ፖለቲከኞች፣ መንግሥታዊ ያልሆኑ ድርጅቶችና የቀድሞ የምክር ቤት አባላት ናቸው የፕሬዚዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤቱ አቤቱታቸውን ያቀረቡት። የቀድሞ ምክር ቤት አባል ሃሩን ሟው የምርጫ ኮሚሽኑ ሊቀመንበርና በፕሬዚዳንት ኬንያታ ላይ ነው የተቃውሞ አቤቱታቸውን ለፍርድ ቤቱ ያቀረቡት ጥቅስ ዴሞክራሲያዊ አስተዳደር ተቋም የተባለውና መንግሥታዊ ያልሆነው ድርጅትም በበኩሉ ምርጫው የፍርድ ቤቱን ውሳኔና መመሪያ ያልተከተለ መሆኑን አስመልክቶ አቤቱታውን አቅርበዋል። አገሪቱ ውስጥ ጥብቅ የጦር መሳሪያ ቁጥጥር መኖር በቴክሳሱ ቤተ ክርስቲያን ውስጥ 26 ሰዎች የሞቱበትን ግድያ ማስቆም አይችልም ነበር ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በአምስት የእስያ ሀገሮች ጉብኝት የጀመሩት እና በአሁኑ ሰዓት ደቡብ ኮሪያ የሚገኙት ፕሬዚዳንት ትራምፕ ዛሬ ማክሰኞ እንደተናገሩት ዩናይትድ ስቴትስ በጠመንጃ ገዢዎች ላይ ቁጥጥሩ ቢቀጥል ኖሮ ያን ነፍሰ ገዳይ አሳዶ ራሱ መኪና ውስጥ የገደለውን ጀግና ሰው ማግኘት ባልተቻለም ነበር። ለወደፊቱስ የጦር መሳሪያ ቁጥጥር ፖሊሲ ለማውጣት ያቅዳሉ ተብለው የተጠየቁት ትራምፕ ሲመልሱ፣ አያችሁ፣ ቺካጎ ከፍተኛውን የጦር መሳሪያ ቁጥጥር ፖሊሲ ያለባት ናት፣ ግን ተመልከቱ ቺካጎ ውስጥ ከፍተኛ ወንጀል ይፈጸማል ሲሉ መልሰዋል። የቴክሳሱ ነፍሰ ገዳይ ጠመንጃ ባይኖሮ ኖሮ ከተፈጸመው እልቂት የባሰ ከፍተኛ አደጋ፣ ጥፋት ሊኖር እንደሚችል ፕሬዚዳንቱ ጨምረው ተናግረዋል። በስተ መጨረሻም ሰሜን ኮሪያ የኒውክሌር ጦር መሳሪያና የምስል ፕሮግራም ስጋት ደቃኝ በመሆኑ የመላውን ዓለም ትኩረት የሚሻና እርምጃ ሊወሰድበት የሚገባ ነው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሳሰቡ። ሶል ውስጥ ከደቡብ ኮሪያው ፕሬዚዳንት ሙንጃይን ጋር በተካሄደ ጋዜጣዊ መግለጫ ትራምፕ በተናገሩት ቃል ከኪም ጆንግ ኡን ገዢ መደብ ድጋፍ መስጠት ጥቅስ ተቀባይነት የሌለው ነው ማለታቸው ተሰምቷል። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። ዛሬ የጋቢና ታክሲ ወደ ኬንያ ይሆናል የምታመራው። ኢትዮጵያውያንን የሚመለከት ዜና አለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው አንድ መቶ 137 ህገወጥ በሆነ መልኩ የገቡ የኢትዮጵያ ፍልሰተኞች ጉዳይ ላይ በትናንትናው ዕለት ብይን ሰጥቷል። በፍርዱም እያንዳንዳቸው 300 የአሜሪካን ዶላር ወይም የስድስት ወር እስራት ቅጣት እንዲሆንባቸው አሳልፏል። የኬንያ ፖሊስ ፍልሰተኞቹም በህገወጥ መንገድ ወደ ኬንያ ያመጧቸውን ሁለት ግለሰቦች ማለትም ደጀኔ ጄኔ ቻፋና ቻኮ ጂሎ የተባሉት ላይ ምርመራ እያካሄደ እንደሚገኝ አስታውቋል። በናይሮቢ ያለው የኢትዮጵያ ኤምባሲ ፍልሰተኞቹ ስለመያዛቸውም ሆነ ስለመታሰራቸው መረጃ የለኝም ሲል መልስ ሰጥቷል። ገልሞ ዳዊት ዘገባውን ከናይሮቢ ልኳል። በሞያሌ ወደ ኬንያ ቅርብ ጊዜ በሕገ ወጥ መንገድ ገብተዋል የተባሉት 137 ኢትዮጵያውያን ባለፈው አርብ ነበር በናይሮቢ ከህዮል በሚባል ሰፈር በቁጥጥር ስር የዋሉት። ሰዎቹ በኬንያ ፖሊስ ቁጥጥር ስር ከቆዩ በኋላ ትላንት ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር ወይም የ6 ወር እስራት ተፈርዶባቸዋል። ጉዳያቸው የታየው ትላንት ከሰዓት ናይሮቢ እስሊ ሰፈር በሚገኘው የማካደራ ፍርድ ቤት ሲሆን 137ቱ ኢትዮጵያውያን ጥፋታቸውን ማመናቸው በፍርድ ቤቱ ተገልጸዋል። ፖሊስ ለኬንያ ዞ ስታንዳርድ ጋዜጣ ኢትዮጵያውያኑ ወደ ኬንያ የመጡት በቡድን ወደ ደቡብ አፍሪካ ልላኩ እንደነበረ ተናግረዋል። የኬንያ ፖሊስ ከጉዳዩ ጋር በማያያዝ ሁለት ኬንያውያንን በቁጥጥር ስር አውለዋል። ከሁለቱ አንደኛው ተጠርጣሪ ኢትዮጵያዊ ስም ያለው ሲሆን የኬንያ የወንጀል ምርመራ ቢሮ ማንነታቸውን በመመርመር ላይ ነው። ደጀነ ቻፋ ና ቻኮጆሎ የሚባሉት እኚህ ሁለት ኬንያውያን ወደ አራራት 2010 ጉዳያቸው በፍርድ ቤት እንደሚታይ የማካደራ ፍርድ ቤት ገልጸዋል። የኢትዮጵያውያንን ሁኔታ ለመከታተል የካዮሌ ሰፈር ፖሊስ ጣቢያ፣ የኪያምቡ የወንጀል ምርመራ ቢሮ እንዲሁም የናይሮቢ የወንጀል ምርመራ ቢሮን ለማነጋገር ያደረግነው ጥረት አልተሳካም። በናይሮቢ ያለው የኢትዮጵያ ኤምባሲ ስለ ጉዳዩ ያውቃል ወይ ብለን በኤምባሲው የዲያስፖራ ክፍል ኃላፊ የሆኑትን አቶ አንዳርጉ በርሄን አነጋግረን ነበረ። ባለፈው አርባ ሰዎች ነበሩ ካዮሌ ፖሊስ ስቴሽን ከዛ እሱ ወደ አገር ቤት እንዲመለሱ አድርገናል። ምልህ አሁን ኤግዛክትሊ የምትላቸው ይሄ መቶ ሰላሳ ቁጥር ተይዟል ፍርድ ቤት ቀርቧል፣ የምትለው እኔ እንደ እኔ እንደ ራሴ የማቀው ነገር የለኝም። እንደ እኔ አሁን ያልከኝን ግን አማረጋገጥ አለብን። አቶ አንዳርጉ ወደ ሀገር መልሰናቸዋል ያሉት ከሁለት ወር በፊት በተመሳሳይ ሁኔታ በናይሮቢ የተያዙ ኢትዮጵያውያን ሲሆኑ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ፍልሰተኞቹን ወደ ሀገር የመመለሱ ሂደት ላይ ተሳትፎ እንደነበረ ገልጸዋል። በኬንያ ህገወጥ ጉዞ እያደረጉ በፖሊስ ለሚያዙት ኢትዮጵያውያን አቶ አንዳርጉ ወደ ሀገር የሚመለሱበትን ሂደት እንዲህ አስረድተዋል። አሁን ያው እኛ እንደ ዜጎቻችን አሁን እንደነገርከን ቁጥር ኤግዛክት ላይ ቁጥር ይህን ኦን ግራውንድ ይሄ እናየዋለን። ሁለት እንደ ኤምባሲ የምናደርገው ምንድን ነው እነዚህ ዜጎቻችን በትክክል ያው ህግና ስርዓት ነው የሚፈቅደው መሰረት እንዲታሰሩ ስድስት ወር ከዛ ገንዘብ ነው። ምክንያቱም ይሄ የራሳቸው ህግና አሰራር አላቸው እነሱ ነው አንዳንድ የሚሆኑና በማዘን እዛ አካባቢ ሁኔታውን አይተው ወደ ሀገሪት የሚመለሱበት ሁኔታ ኤምባሲው ላይ ይነጋገራሉ እኛ ኤምባሲው እንትን አደርገን ሴፋሴ ሰርተን ወደ ሀገራቸው እንዲመለሱ እናደርጋለን። ይሄ ነው ግን ምን መሰለህ፣ እያንዳንዱ እስር ቤት እንግዲህ ታውቃለህ፣ እያንዳንዱ ሰው መበደብ አይቻልም። ስለዚህ አንድ ቦታ ላይ እንትን ስንል፣ አንድ ቦታ ላይ ይመጣል። ይሄ ዝም ብሎ ኮምፕሬሄንሲቭ የሆነ መፍትሄ ካለ ከውጭ ከሀገር ቤትም ከዚህም ያለውን እንትን ተባብረን፣ ከዚህ ከኬንያ መንግስት ጋር ተባብረን የምንሰራው ስራዎች አሉ። ስለዚህ ይህን ያለው ሁኔታው ሰራረን ጋቢና ቪኦኤ። የጋቢና ጉዟችን ከአሜሪካ ድምፅ ሬድዮ ይቀጥላል። ወደሚቀጥለው ዘገባችን ነው የምናልፈው። የእህል ዋጋ በኩንታል በሁለት መቶ ብር እንደረከሰ የእህል ነጋዴዎች ይናገራሉ። የአህጉራዊና ዓለም አቀፍ የንግድና ምጣኔ ሀብት ዘገባዎችን ሄኖክስን ማዝጌር አጠናቅሯል። የዓለም ምጣኔ ሀብት እድገት እያንሰራራ መሆኑን የጠቆመው የዓለም የገንዘብ ድርጅት አይኤምኤፍ ዘንድሮ አፍሪካ በ2.6 ከመቶ አድጋ ለቀጣዩ ዓመት ደግሞ የ3.5 መቶኛ እድገት እንደምታስመዘግብ ያወጣውን ዘገባ በኢትዮጵያ ደግሞ አዲስ የእህል ምርት ወደ ገበያ መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ ገብስ ብቻ ጭማሪ ታይቶበታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፌዴራል ገንዘብ ገንዘብ ግምጃ ቤት ኃላፊ እንዲሆኑ ጀሮም ፓወልን ለእጩነት አቅርበዋል። በሴኔቱ ከጸደቀ ጃኔት ሄሌንን ይተካሉ። የዛሬ የንግድና ምጣኔ ሀብት አትኩሮት እነዚህ ይሆናሉ። አብራችሁን ቆዩ። ላለፉት ሦስት ዓመታት በአማካይ ከሁለት መቶኛ ባነሰ ሲያድግ የቆየው የአፍሪካ ምጣኔ ሀብት በቀጣዩ የበጀት ዓመት እመርታ ያሳያል ሲል የዓለም የገንዘብ ድርጅት አይኤምኤፍ በዓመታዊ ጥናቱ አሳውቋል። አጠቃላይ አህጉራዊ ዕድገቱ 3 ነጥብ 5 ከመቶ እንደሚሆን አይኤምኤፍ አስታውቋል። ከአፍሪካ ሀገሮች ሲሶ የሚሆኑት በፈጣም በሚባል በአማካይ ከአምስት መቶኛ የበለጠ እድገት እንደሚያስመዘግቡ የዓለሙ ድርጅት ተንብዋል። የአይኤምኤፍ የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ እድገቱ በጎ ቢሆንም በተለይ የዜጎችን የነፍስ ወከፍ ገቢ የጨመር አልሆነም ብለዋል። ከፊል ሰሃራማ በሆኑ 12 የአፍሪካ ሀገሮች የሚኖሩ ዜጎች ምንም አይነት የነፍስ ወከፍ ገቢ ጭማሪ የሚያገኙ አይሆኑም። ይሄ ደግሞ አርባ ከመቶ የሚሆነውን አጠቃላይ የአህጉሪቷን ህዝብ የሚመለከት ነው። የምጣኔ ሀብት እድገት ወደ ነበረበት ከአምስት እስከ ስድስት ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣት ብቻ ሳይሆን በብቃት መተግበር ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድም ይሆናል። የአፍሪካ ሀገሮች ምጣኔ ላለፉት ሶስት ዓመታት እድገቱ አሽቆልቁሎ የቆየው የዓለም የሸቀጥ ገበያ ውድቀት ጋር ተያይዞ እንደሆነ በዘገባው ሲያስረዳ ቆይቷል። የዓለሙ ድርጅት አይኤምኤፍ። ሆኖም ይላሉ የዓለም አቀፍ ልማት ጥናት ተቋሟ ጁዲት ታይሰን እንደ ነዳጅና የመሳሰሉት የዓለም የሸቀጥ ገበያ መሻሻልን በገበያ ጥናታቸው ባለማካተታቸው፣ ማለት አይኤምኤፍ፣ በአፍሪካ የሚታየው እድገት ከታሰበው ከፍ ያለ ሊሆን ይችላል ሲሉ ያስረዳሉ። they haven't really looked at the impact of the recent increases in commodity prices በቅርቡ የዓለም የሸቀጥ ገበያ የዋጋ ጭማሪ ታይቶበታል። በተለይ ደግሞ የነዳጅ ዘይት ዋጋ በበርሚል ከ60 ዶላር በላይ መጨመሩና መሸጡ በጎ የምጣኔ ሀብት እድገትን ምልከታን ይዟል ነው የሚሉት ጁዲት ታይሰን። አይኤምኤፍ ይህንም በሪፖርቱ አላካተተም ካሉ በኋላ መረጃቸው የነዳጅ ዘይት በዶላር 50 ሲሸጥ በነበረበት ወቅት የተሰበሰበ እንደሆነ አስረድተዋል። ኢትዮጵያ በስምንት ነጥብ አምስት ከመቶ በመጪው ዓመት እንደምታድግ አይኤምኤፍ በትንበያው አስቀምጧል። ባሳለፍነው ሳምንት የኢትዮጵያ ብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉ ወደ ፓርላማ ተጉዘው ነበር። በበጀትና የገንዘብ ጉዳዮች ቋሚ ኮሚቴ ፊት ቀርበው እንዳስረዱት ሀገሪቱ የውጭ ምንዛሬ ገቢና ክምችቷን ለማሻሻል የወርቅ ምርትን መጨመር እንዳለባት አስረድተዋል። በየጊዜው የውጭ ምንዛሬ ክምችቱ እየተሟጠጠበት የተቸገረውን የሀገሪቱን ማዕከላዊ ባንክ የሚመሩት አቶ ተክለወልድ አጥናፉ አይነተኛ የውጭ ምንዛሬ የሚያስገኘው ወርቅን ከአዝናን ማስተ ተካከያ መንገድ አድርገው የተመለከቱት ሆኗል። ባለፈው ዓመት ወርቅ ከ200 ሚሊዮን ዶላርስ በላይ ለኢትዮጵያ ያስገኘ ሲሆን የወርቅ ምርትን በመጨመር በተለይ እያንሰራራ ወደሚገኘው የዓለም የሸቀጥ ገበያ አዲስ አበባ ያላትን የገበያ ድርሻ የመጨመር ፍላጎት እንዳለ ያሳየ ሆኗል። ከብሔራዊ ባንክ ባገኘነው መረጃ መሰረት አንድ አውንስ ወርቅ በ1276 ዶላር ከ66 ሳንቲም ይሸጣል። የዓለም የምጣኔ ሀብት ዋናው መዘውር መሪ የሆነው የዩናይትድ ስቴትስ ምጣኔ ሀብት ሲሆን እሱም ከሚመሩት ፖሊሲ ከሚቀይሱት ተቋማት መካከል የዶላሩን ቋት የሚቆጣጠረው የፌዴራሉ ግምጃ ቤት ይገኝበታል። ግምጃ ቤቱን እንዲመሩ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቀድሞ ፕሬዚዳንት ባራክ ኦባማ ተሹመው ሲያገለግሉ የቆዩትን ጄኔት የለንን በጆሮም ፓወል እንዲተኩ ለሹመት አቅርበዋል። ሹመታቸው በሴኔቱ ከጸደቀ የ64 ዓመቱ ፓወል በዓለም ትልቅ ተሰሚነት ያላቸው የባንክ ሠራተኛ ይሆናሉ። ጀነት ሄለን የሥራ ዘመናቸው የፊታችን የካቲት ወር የሚጠናቀቅ ይሆናል። የሳምንቱ የዓለም አቀፍና የአህጉራዊ እንደዚሁም ሀገራዊ የምጣኔ ሀብት ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ እናንተ ኪስ፣ ወደ እናንተ ጓዳ፣ የጓዳ ምጣኔ እናልፋለን። ከኢትዮጵያ የእህል ነጋዴዎች ማኅበር ባገኘነው መረጃ መሠረት አዲስ እህል የመግቢያው ጊዜ ስለሆነ እንደዚሁም ወደፊት የሚገባ እህል እየተጠበቀ ስለሆነ በዋጋ ላይ መጠነኛ የሆነ ቅናሽ ታይቷል። አንድ ኩንታል ማኛ ጤፍ በ2600 ብር ባለፈው ሳምንት ሲሸጥ የነበረው በ200 ብር ቀንሶ 2400 ብር፣ ነጭ ጤፍ በተለያየ ደረጃ ከ1900 እስከ 2300 ብር፣ ይሄም አይነተኛ የሆነ የ200 ብር በኩንታል ቅናሽ የታየበት ነው። ሰርገኛ ጤፍ ከ1600 ብር በኩንታል እስከ 1700 ብር በኩንታል ተሸጧል። የአተር ሽሮ ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል የተሸጠ ሲሆን ካለፈው ሳምንት ብዙም የታየ ለውጥ የለውም። ድፍን ምስር ከ2600 የተለያየ ደረጃ አለው። የታጠበው እንደዚሁም ያልታጠበው እስከ 3400 ብር ድረስ በየደረጃው የተሸጠ ነው። በቆሎው የደረቀው ከ900 ብር ጀምሮ ይሸጣል። ድብልቁ ነው። ነጩ ደግሞ 1100 ብር የነበረው አሁን በ100 ብር ቀንሶ 1000 ብር ገብቷል። አዲስ ምርትም እንደገባ ነው። ከኢትዮጵያ የእህል ነጋዴዎች ማህበር ያገኘነው መረጃ የሚያመለክተው 550 ብር በኩንታል አንስቶ እስከ 650 ብር በኩንታል እየተሸጠ ነው። ስንዴ ሀገር በቀሉ ከ850 እስከ 1000 ብር ተሸጧል። 1100 ነበር ባሳለፍነው ሳምንት። ገብስ በየአይነቱ ባለፈው ሳምንት ከ750 ብር እስከ 950 ብር የተሸጠ ሲሆን በዚህ ሳምንት የ100 ብር ጭማሪ አሳይቷል። ከ850 እስከ 1100 ብር ነው የተሸጠው። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት ደግሞ አንድ የአሜሪካ ዶላር በ27 ብር ከ5 ሳንቲም ሲመነዘር ዩሮ 31 ብር ከ50 ሳንቲም፣ ፓውንድ ደግሞ 33 ብር ከ80 ተመንዝሯል። የቻይና የን ደግሞ በብር አራት ተመንዝሯል። ለምሽቱ የያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ምሽት። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በሳውዲ አረቢያ መንግስት በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን፣ ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች የአብዛኛዎቹ የባንክ ሂሳብ መታገዱን የሮይተርስ የዜና ወኪል ምንጮች አረጋገጡ። በሌላ በኩል በሳውዲ በጅዳ የሚገኝ የቀድሞ የዶች ቬሌ ዘጋቢ ነቢዩ ሲራክ የመንግስት መገናኛ ብዙኃን ጉዳዩን በድፍን መዘገባቸውን እና የግል ጋዜጦች ደግሞ ስም ዝርዝሩን ጭምር እየጠቀሱ በመዘገብ ላይ እንደሚገኙ ጠቁሙናል። ጽዮን ግርማ ዝርዝር አላት። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል የአብዛኞቹ የባንክ ሂሳብ መታገዱን የዘገበው ሮይተርስ ከሁለት ምንጮቹ ማረጋገጡን ጠቅሷል አስራ አንድ የልዑላም ቤተሰቦች አራት ሚኒስትሮች ና ከአስር በላይ የቀድሞ ሚኒስትሮች ና ቢሊየነሩ ዋሊድ ቢል ታልን የሚጨምረው እስር በሙስና የተጠረጠሩበት ጉዳይ ምርመራ እልባት እስኪያገኝ የባንክ ሂሳባቸው ታግዷል ተብሏል። ዘገባው በአዲሱ የጸረ ሙስና ዘመቻ ኮሚቴ ባለሀብቶቹ በውጭና በሀገር ውስጥ ያላቸውን ንብረት ማገድ የሚያስችል አቅም እንዳለው ከመግለጽ በስተቀር በአሁኑ ሰዓት የትኛው የባንክ ሂሳብ እንደታገደ የሚያሳይ መረጃ እስካሁን አልወጣም። በሌላ በኩል ሮይተርስ ባወጣው አጭር የቪዲዮ መግለጫ ከታሳሪዎቹ መካከል ኢትዮጵያዊ ትውልድ ያላቸውን የሳውዲ ቱጃር ሼክ መሀመድ ሁሴን አላሙዲ የሚገኙበት ሲሆን ታስሮበታል ከተባለው ሪትስ ሆቴል ካርልተን ሆቴል የወጣው አጭር የቪዲዮ መግለጫ የሚያሳየው በሆቴሉ የእንግዳ መቀበያ ውስጥ በተነጠፈ ፍራሽ ላይ ብርድ ልብስ የለበሱ ሰዎች ተኝተውና ከጎናቸውም መሳሪያ ተቀምጦ ነው። በሳውዲ አረቢያ በጅዳ የሚገኘው የቀድሞ የዶቼ ቬሌ ዘጋቢ ነቢዩ ሲራክ ሁኔታውን በተመለከተ ጠይቀ ነው ነበር። በሳውዲ የሚገኙ የመንግስት መገናኛ ብዙሀንና የግል መገናኛ ብዙሀን ጉዳዩን እንዴት እንደዘገቡት ነው ብለንም አንስተንለት ነበር። በመጀመሪያ የመንግስት መገናኛ ብዙሀን ጉዳዩን እንዴት እየዘገቡት እንደሆነ ጠቁመናል እህ በመንግስት ሚዲያ የተሰጠው መግለጫ ንጉሱ የጸረ ሙስና ኮሚሽን ተቋቋመ ካሉ ከሰዓታት በኋላ የተሰጠው መግለጫ ምንድን ነው? መንግስት ከፍተኛ ስልጣን የነበሩ ለምሳሌ በልዩ ጥበቃው አዛዥ የነበሩት የባህር ኃይል የነበሩት ከስልጣን መነሳታቸውን እንደገና ደግሞ የበፊቱ የማህበራዊ ጉዳይ ሚኒስትር የነበሩትና የዚህ የሳኡዲ አዜሽን የሚባለው የውጭ ዜጎችን በሳኡዲ መተካቱ አርክቴክት የተባሉ አቀማማሪ የሚባሉት ትልቁ ባለስልጣንና የኢኮኖሚው አድቫይዘር አማካሪ የነበሩትኝ አድል ፈቲ ከስልጣን መነሳታቸውን በዝርዝር ሳይሆን እንዲህ በጨረፍታ ካሳወቁ በኋላ የሚተኩትን ሰዎች ሹምሹም ገልጸዋልኝ። ከዚያ ውጪ ባሉት ቀናት በሚቀጥሉ ሰዓቶች ደግሞ የወጣው ዜና ምንድን ነው? ጠቅላይ ሚኒስትርና ኮሚሽኑ እርምጃ መውሰዱን፣ በርካታ ሰዎች መታሰራቸው አራት የአክል ሌላን ቤተሰቦች አስፋን ያህል ከፍተኛ ባለስልጣናት፣ የቀድሞ ባለስልጣናት እና እንዲሁም ደግሞ ከአስር በላይ የባለሀብቶች እና የቀድሞ ሚኒስትሮች እና ከፍተኛ ስልጣን የነበሩ ሰዎች መታሰራቸውን ነው በድፍን የገለጡት በመንግስት ሚዲያ በኩል። ነቢዩ እንደሚለው ጉዳዩ ከፍተኛ ትኩረትን የሚሻ ቢሆንም መረጃ እንደ ልብ በሳውዲ እየተሰራጨ እንዳልሆነ ጠቅሶ የግል የመገናኛ ብዙኃን ከውጭ የሚገኙ መረጃዎችንም ጭምር እየተጠቀሙ የተወሰነ መረጃ እንደሚለቁ ገልጿል። በግል ሚዲያም እንግዲህ በአብዛኛው መጀመሪያ ዝርዝር መረጃዎች የወጡ ሲቢኤስ ከአሜሪካን አገር በሮይተር በተለያዩ የውጭ መገናኛ ብዙሀን ጉዳዩን አንስተውታል። ዝርዝር ሆቴል ያሉበት ሁኔታ ሆቴል ሁሉ የገለጹት እነሱ ናቸው። ከዛ በኋላ ደግሞ የዚህ ሳውድ የሚገኙ የተለያዩ በአረብኛ የሚቀርቡ ዜናም የመገራኛ መገናኛ ብዙሀን ብሎምበርግ የመሰሉ ኢንቴሌቪዥን ጣቢያዎች ሁሉ በዝርዝር ስለ ባለ ሀብቶች ሁሉ ዝርዝር መረጃ ሁሉ ይዘው ያሉበት ሆቴል እንደሆነ ሁሉ ያቀረቡትኝ የግል ሚዲያዎች ናቸው። ነቢዩ አያይዞ በርካታ ሰዎች ለዚህ ጉዳይ ትኩረት መስጠታቸውን እና ምክንያቱም ደግሞ የታሰሩት ሰዎች በሀገሪቱ የፖለቲካና የኢኮኖሚ አቅም ላይ ትልቅ አስተዋጽኦ ያላቸው በመሆናቸው እንደሆነ ጠቁሟል። እጅግ በጣም አናጋሪ ነው። የታሰሩት ሰዎች እኮ በነገራችን ላይ ያምናሏቸው ኢትዮጵያውያን። የሼህ ሁሴን አላሙዲን ጉዳይ ከፍሎ ሊታይ ይችላል። እጅግ በጣም በሀገሪቱ ኢኮኖሚ ላይ ወሳኝ ቦታ ያላቸው እነ ሳል ካምል የሚባሉ ሼህ ሳል ካምል የሚባሉ ልዑል ወሊድን ጣላል የመሰል ዓለማቀፍ ሰዎች ናቸው እኮ ታሰሩ እየተባለ ያለው እና ጉዳዩ እጅግ በጣም አነጋጋሪ ነው አስፈሪም ነው እና የዚህ ሀገር ደግሞ የደህንነትን ጉዳይ ስላለ በአብዛኛው ሰው በግላጭ እንዲሆን እያወሩ አይደለም። አሁንም በተለያዩ የሶሻል ሚዲያዎች ራሱ የሚለቀቁ ትዊት የሚደረጉትን እና የሚሰራጩት መረጃዎች የጉዳዩን አሳሳቢነት በትክክል የሚያስረዱ ይመስለኛልና እጅግ በጣም ብላለቀ ስሜት ነው በማህበረሰቡ መካከል የምትመለከቱ። የሼክ መሐመድ ሁሴን አላሙዲንን ጉዳይ በተመለከተ በዛሬው ዕለት መረጃ ለማግኘት ጠበቃቸው አቶ ተካ አስፋውን ጨምሮ በርካታ ሰዎች ጋር የሞከርን ሲሆን ስልካቸው ባለመነሳቱ አንዳንዶቹም ደግሞ ጉዳዩ እልባት ሳያገኝ መረጃን ለመስጠት ፈቃደኛ ባለመሆናቸው መረጃ ልናገኝ አልቻልንም። እዚህ ዋሽንግተን ዲሲ የሚገኘው የሳውዲ ኤምባሲንም መረጃ ለማግኘት ከፍተኛ ጥረት አድርገን መረጃ ልናገኝ አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ about የምትከታተሉት ጋቢና ቪኦኤ ነው። በአሜሪካው የበጎ አድራጎት ድርጅት ዩኤስአይዲ የገንዘብ እርዳታ ትምህርት ተኮር የሆኑ በኢትዮጵያ ስምንት ቋንቋዎች ተከታታይ የሆኑ የተሰሩ የቴሌቪዥን ስራዎች ዛሬ ለምረቃት በቅተዋል። በቅርቡም በተለያዩ የሀገር በቀል የቴሌቪዥን ጣቢያዎች ለእይታ ይቀርባሉ። ዋና አዘጋጇም ብሩክታዊት ጥጋቡን መስታወት አድርጋ አነጋግራለች። ፀሐይ መማር ትወዳለች ከ3 እስከ 8 ዓመት የዕድሜ ክልል ላይ ለሚገኙ ህፃናት የሚዘጋጅ የቴሌቪዥንና የሬዲዮ ሳምንታዊ ፕሮግራም ነው። ህጻናት የማንበብ ችሎታቸው እንዲዳብር፣ ጤናቸውን እንዴት መጠበቅ እንደሚገባቸውና ስነ ምግባርን በተመለከተ በጨዋታ እያዋዛ መልእክት ያስተላልፋል። ብሩክታዊት ጥጋቡ የፀሐይ መማር ትወዳለች አዘጋጇ ናት። መጀመሪያ ደረጃ ላይ አንደኛ እስከ አራተኛ ክፍል ባሉበት ክልል ላይ የማንበብ ችሎታቸው ከስ እንዲል ትልቅ ጥቃቶች የተደረጉ ነው። ይህም ያው ከሁለት በፈረንጆቹ አቆጣጠር በሁለት ሺ አስር የወጣ አንድ ጥናት ነበር እና ልጆች በአፍ መፍቻ ቋንቋቸው እየተማሩ ግን የማንበብ ክህሎታቸው በጣም ዝቅተኛ፣ ከሚጠበቀው ስታንዳርድ በታች እንደሆነ የሚያሳይ ነገር ነበር እና አንዱ ካሪኩለሙን ተለስ ወይም ስርዓተ ትምህርቱን የተሻለ ለልጆቹ የሚቀርብ ማድረግ ስራ ነበረ። ሪድ ፎር ኢትዮጵያን አቺቭመንት ገበሎ ቴክኒካል አሲስታንት ወይም ሪድቲ የሚባል ፕሮጀክት ተቀርጾ የኢትዮጵያ ሚኒስትሪ ኦፍ ኤዱኬሽን እንዲሁም የክልሎች የትምህርት ቢሮዎች ጋር በመሆን በአምስት የተለያዩ ድርጅቶች ነው የሚሰራው የነበረው። ከነዚህ ውስጥም አንዱ አርቲአይ፣ ሲቪል ችልድረን፣ ፍሎሪዳ ዩኒቨርሲቲ፣ ኢንቬኒዮ የሚባሉ የውጭ ድርጅቶች እና ከሀገር በቀል ደግሞ እኛ በስኪፕስ ወርክሾፕ በጋራ በመሆን ይህንን ፕሮጀክት አብረን ኤክስኪፕስ ስናደርግ ነበር ላለፉት አምስት አመታት እና ከነዚህ ስራዎች ውስጥ አንዱ ለመምህራን ይህንን አዳዲስ ክህሎቶች በቀላሉ እንዴት ክፍል ውስጥ እንደሚያስተምሩ የሚያሳዩ ቪዲዮዎችን ሰርተን ነበረ። እንዴት ነሽ? በግ ቤተሰቦች ውስጥ ደህና ናቸው። በ በግ ይህ የሚከተለኝ ነገር ምን እንደሆነ ታውቂያለሽ? በ እነዚህ አጫጭር የቴሌቪዥን ቪዲዮዎች በሰባት የኢትዮጵያ ቋንቋዎች ማለትም በአማርኛ ኦሮምኛ፣ ትግርኛ፣ ሲዳማ፣ ወላይትኛ፣ በሃዲያ፣ በሶማሌ ቋንቋዎች ነው የተሰሩት። ወደ ሶስት መቶ የሚሆኑ ቪዲዮዎችን በተለያዩ በእነዚህ ሰባት ያህል አፍ መፍቻ ቋንቋዎች ለመምህራኑ እንደ ግብአት በቲቺንግ የሚጠቀሙባቸውን ሰርተናል እና አሁን ይህ ፕሮጀክት ወደ መጨረሻው አመቱ ላይ ነው ያለው፣ አምስተኛው አመት ላይ ነው እና ከነዚህ ስራዎች አንዱ ወደ ህብረተሰቡ ይህንን የአዲሱ የተከለሰውን ካሪኩለም ወይም ደግሞ ስርዓተ ትምህርት ማቅረብ ነበር። በዚህ ዙሪያ የፀሐይ መማት ወዳሚች ፕሮግራም ያው ብዙ ህፃናት የሚያውቁት የተለመደ ይዘቱም ደግሞ ጥሩ የሆነ የትምህርታዊ እንደሆነ ስለታመነበት ይሄንን ክህሎቶች በዚህ በፀሐይ ፕሮግራም ስር እንዲተላለፉ ተደረገ። በሁሉም ክልል ቴሌቪዥን ጣቢያዎች ይታያሉ ማለት ነው እንዲሁም የተለያዩ የትምህርትቶችም እንዲሁ እንዲሰራጩ ይደረጋል ማለት ነው። ይሄ ለህፃናት ታርጌት ያደረገ ሲሆን ህብረተሰቡ ደግሞ እንዴት ለልጆቹ ማንበብ እንዳለበት የመምህር ስራ ብቻ ሳይሆን የወላጅ የሁሉም ድርሻ እንደሆነ የሚያሳዩ እንደ ፒኤስኤ ወይም ደግሞ ፐብሊክ ሰርቪስ አናውንስመንት የሚባሉ ለህዝብ የተዘጋጁ መልእክታዊ ቪዲዮዎችን ተዘጋጅተዋል። ደግሞ ወላጆችን እና ትልልቅ ሰዎችን ታርጌት ያደረገ ፕሮዳክሽን ነው ማለት ነው። ፊደል በን ማንበብ ችለሻል? ማንበብ ችያለሁ። ንግቢ ጸሐይ ስለ ፊደል በ አንድ መጽሐፍ አለኝ ላሳይሽ እፈልጋለሁ። በዩኤስኤ አይዲ የገንዘብ ድጋፍ በዋነኝነት እነዚህ ቪዲዮዎች ይዘጋጁ እንጂ የክልል የትምህርት ቢሮዎች ከፍተኛ እገዛም እንዳልተለያቸው ብሩክታዊት ትገልጻለች። የፀሐይ መማር ትወዳለች። ስምንት ቪዲዮዎች እንዲሁም ትምህርታዊ የሆኑ ቀስቃሽ መልእክቶች የተዘጋገር በዩኤስ አይዲ የገንዘብ ድጋፍ ነው። ከዛ ባሻገር ደግሞ የክልል የሁሉም ክልላት ለምሳሌ የአማራ፣ የትግራይ፣ የኢትዮ ሶማሌ፣ የኦሮሚያ፣ ደቡብ ክልል ትምህርት ቢሮዎች በሙሉ ደግሞ ቴክኒካል ወይም ደግሞ የባለሙያ ሰፖርታቸውን አድርገዋል። ስለዚህ ያ ማለት ምንድን ነው እነዚህ ፕሮግራሞች ከመሰራታቸው ከጥንስሱ ጀምሮ ቶፒኩን ከመምረጥ ከካሪኩም ጋር ወይም ከስርዓተ ትምህርቱ ጋር የማሳለጥ ስራን፣ ስክሪፕቱን የመመርመር ከዛ ሰዎች ድምፅ ሲቀዱ ራሱ በተለየ የቋንቋዎቹ ኤክስፐርቶች አብረው ስቱዲዮ በመቀመጥ በማየት ኤዲት የተደረጉት እንደገና በመመርመር እነዚህም ሁሉ እስከ መጨረሻው ፕሮሰስ አብረው ተሳትፈዋል እና እስከዛሬም ከሰራ ናቸው። ለየት የሚያደርገው የሚኒስትሩና የቢሮ የሁሉም ትምህርት ቢሮዎች ቀጥታ የሆነ ፕሮዳክሽን ላይ የመሳተፉ ጉዳይ ነበር። በእነዚህ የመማሪያ ቪዲዮዎች ውስጥ የአካል ጉዳተኞች ታሪክም ተካቶበታል። የአካል ጉዳተኞች በተቻለ አቅም ራሳቸውን እንዲያዩ፣ ምክንያቱም የኅብረተሰቡ አካል ስለሆኑ እነዚያን በገጸ ባህሪቶቻችን ውስጥ በምንጽፋቸው እስክሪፕቶች ውስጥ እንዲጸባረቁን እናደርጋለን። ከዚም ባሻገር ለመጀመሪያ ጊዜ የህጻናት ፕሮግራም እንደምታውቂው የእኛ መስማት የተሳናቸው ልጆች ፕሮግራሙን እያዩ እኩል መከታተል እንዲችል እናደርጋለን እና በዚህኛውም ኤፒዞዶቻችን ላይ በሰባቱም ቋንቋ መስማት የተሳናቸው ልጆች እንዲያዩ ይህንን የምልክት ቋንቋ ለመጨመር ጥረት ተደርጓል እና ብዙ የአስራ አምስት ደቂቃ ስራ በጣም ትንሽ ትመስላለች፣ ግን በቃ ሙዚቃው አለ አልኩሽ፣ አኒሜሽኑ አለ። አኒሜሽኖቹ እራሳቸው ይለወጣሉ። ለምሳሌ በአማርኛ ቆንጂትን አይተሻት ከሆነ እነዚህ ሶማሌኛ ላይ ቆንጂት የተባለዋለች አሚና ልትሆን ትችላለች። ስለዚህ ልትጠመጥን ትችላለች። ስለዚህ እንደገና ይሰራል ማለት ነው እና ምንም እንኳን ሁሉንም ነገር ከስክራች ባይሰራ ለባህሉና ቋንቋውን ያገናዘበ ለውጥፍ መደረግ አለባቸው። የማንበብና የመጽሐፍ ስነ ምግባር ላይ ያተኮሩት እነዚህ ቪዲዮዎች በኢትዮጵያ ከአስራ አምስት ሚሊዮን በላይ ለሚገመቱ ከአንደኛ እስከ አራተኛ ክፍል ላሉ ተማሪዎች ማዕከል ያደረገ ነው። በቅርቡም ለእይታ ይበቃል። እንግዲህ የጋቢና ዝግጅታችን በዚሁ ተጠናቋል። ነገ እስከምንገናኝ በሰላም እደሩ።